የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መጋቢት 16 2016 ዓ.ም ዝግጅታችን ጀመረ። በኢትዮጵያ ተደጋግሞ የሚፈጸመው የዘፈቀደ እስራት ዘላቂ መፍትሔ እንደሚያስፈልገው የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። በኃይል ግጭቶች ወጥ በአስቸኳይ ጊዜ አዋጅ ጊዜ፣ እንዲሁም ደግሞ ሀገራዊ ምርጫ ወይም ደግሞ ሪፈረንደም በሚኖርበት ጊዜ የማሰቃየት እና ኢሰብአዊ አያያዝ ተመልሶ እንደገና እንደገና ተመልሰው አገር እንዲሁም አንዳንድ ጊዜ በስፋት አገርሽተው የሚታይበትን ሁኔታም ዳስ አይተናል። የዘፈቀደ እስር በስፋት የሚካሄድበትን ሁኔታ አይተናል። የሰማችኋቸው የኢትዮጵያ ሰብአዊ መብት ኮሚሽን ምክትል ኮሚሽነር የሆኑትን ወይዘሮ ራኬ መሰለን ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። የጋርዱላ ዞን ከእገታ የተለቀቁ የቀን ሰራተኞችን መረከቡን አስታውቋል። እነዚህና ሌሎች ዘገባዎች በምሽቱ ዝግጅታችን ተካተዋል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ለዜናው ኤደን ገረመው እዚህ አጠገቤ ትገኛለች። ንጉሱ ታምሬ ከስቱዲዮ ያቀናብርልናል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። እናንተም አብራችሁን ሁኑ። በቅድሚያ ለዋና ዋና የዓለም ዜናው ወደ ኤደን በድጋሚ እንደምናመሽታችኋል የውጭ ዜጎች በመኖሪያ ቤት ግንባታና ችርቻሮ መስክ መሳተፍ እንዲችሉ ሕግ በመረቀቅ ላይ ነው። በሴኔጋል ምርጫ የገዥው ፓርቲ ወኪል ለተቃዋሚ ውጭ ድል እውቅና ሰጡ። እንዲሁም የጸጥታው ምክር ቤት በጋዛ የተኩስ አቁም እንዲደረግ ጠየቀ፣ የሚሉትና ሌሎች እንዲሁም የሀገር ውስጥና ዓለም አቀፍ ዜናዎችን እናደርሳችኋለን። በኢትዮጵያ የውጭ ሀገራት ዜጎች በመኖሪያ ቤት ግንባታ እንዲሁም ዓለም አቀፍ ኩባንያዎች በችርቻሮ ንግድ መስክ መሳተፍ እንዲችሉ መንግስታቸው ህጋዊ ሁኔታዎችን እንደሚያመቻች ጠቅላይ ሚኒስትር አብይ አህመድ በሳምንቱ መጨረሻ አስታውቀዋል። የውጭ ሀገራት ዜጎች የቤት ንብረት ባለቤት እንዲሆኑ የሚያስችል ህግ እናወጣል ን ሲሉ ጠቅላይ ሚኒስትሩ ከንግድ ማህበረሰብ አባላት ጋር ባደረጉት ስብሰባ ላይ መናገራቸውን የመንግስት የመገናኛ ብዙኃን ካሰራጡት ዘገባ መረዳት ተችሏል። ህጉን የማርቀቁ ሂደት የመጨረሻው ምዕራፍ ላይ እንደሚገኝም ጠቅላይ ሚኒስትሩ ጨምረው አስታውቀዋል። በተጨማሪም መንግስት በችርቻሮ ንግድ ዘርፍ ያለውን ገደብ በማላላት ኢትዮጵያውያን ብቻ ሳይሆኑ የውጭ ሀገራት ኩባንያዎች እንዲሳተፉ እንደሚያደርግም ጠቅላይ ሚኒስትሩ ማስታወቂያቸውን የኤኤፍፒ ዘገባ አመላክቷል። ሴኔጋላውያን አጠቃላዩን የምርጫ ውጤት በመጠባበቅ ላይ ባሉበት ወቅት የገዢ ፓርቲ እጩ የሆኑት አማዱባ ለተቃዋሚ ውጪ ባሲሩ ፋይ ድል እውቅና በመስጠት የእንኳን ደሳሎ መልእክት አስተላልፈዋል። ኦፊሴላዊ የምርጫውን ውጤት በመጠባበቅ ላይ ብንሆንም፣ እስካሁን የታዩት ውጤቶችን በመመልከት በመጀመሪያው ዙር ውድድር በማሸነፋቸው ፕሬዚዳንት ባሲዱ ፋይን እንኳን ደሳሎ ማለት እሻለሁ ሲሉ አማዱባ መልእክት አስተላልፈዋል። ከወራት ውከት በኋላ በሰላማዊ መንገድ የተጠናቀቀውን የትላንትና እሁድ ምርጫ አጠቃላይ ውጤት ሴኔጋላውያን በመጠባበቅ ላይ ናቸው። በመፈንቅለ መንግስት በተናወጠው የምዕራብ አፍሪካ ቀጠና የመረጋጋት ምሳሌ የነበረችው ሴኔጋል የፕሬዝዳንት ማኪሳል መንግስት ምርጫውን ለማራዘም መወሰኑን ተከትሎ ቀውስ ውስጥ ገብታ ነበር። የሀገሪቱ ህገ መንግስት ምክር ቤት የመንግስትን ውሳኔ በመሻር ምርጫው ትላንት እንዲደረግ ወስኗል። በምርጫው ከፍተኛ የድምፅ ሰጪዎች ቁጥር እንደታየ ታዛቢዎች በመናገር ላይ ናቸው። ቆጠራው በተጠናቀቀባቸው የምርጫ ጣቢያዎች ውጤቱ ሌሊቱን በማህበራዊ ሚዲያዎች የተለቀቀ ሲሆን አጠቃላይ የምርጫ ውጤት ሳምንቱን ከማለቁ በፊት እንደሚነገር ይጠበቃል። በተቃዋሚ ውጭ ባሲዱፋይና የገዢው ፓርቲ እጩና የቀድሞ ጠቅላይ ሚኒስትር በሆኑት አማዱባ መካከል አሸናፊውን ለመለየት ድጋሚ ምርጫ ሊያስፈልግ ይችላል ሲሉ ተንታኞች በመናገር ላይ ናቸው። የተቃዋሚዎች እጩ ደጋፊዎች አሸናፊነታቸውን በመግለጽ በዳካር አውራ ጎዳናዎች ላይ ደስታቸውን ሲገልጹ ተስተውለዋል ሲል ኤኤፍፒ ከስፍራው ዘግቧል። ከስድሳ ዓመታት በፊት ከፈረንሳይ ቀኝ ግዛት ነጻ የወጣችው ሴኔጋል ዴሞክራሲያዊ ምርጫ ስታካሄድ ለአራተኛ ጊዜ ነው። በሞስኮ አቅራቢያ በመካሄድ ላይ በነበረ አንድ የሙዚቃ ኮንሰርት ወቅት ተኩስ በመክፈት ሰዎችን ገድለዋል የተባሉ አራት ተጠርጣሪዎች ላይ ሩሲያ ትላንት እሁድ ክስ መስርታለች። ተጠርጣሪዎቹ የቀድሞ ሶቪየት ህብረት አካል የነበረችው ታጂኪስታን ዜጎች የሆኑና በሩሲያ የሚኖሩ ግለሰቦች መሆናቸውን የሀገሪቱ መገናኛ ብዙኃን ዘግበዋል። ተጠርጣሪዎቹ በምርመራ ወቅት ክፉኛ መደብደባቸውን ያሳያል የተባለ ቪዲዮ በማህበራዊ መገናኛ ብዙኃን የተለቀቀ ሲሆን ከፍርድ ቤት በወጡ ቪዲዮዎችና ፎቶግራፎች ላይ ክፉኛ ቆስሎና ግራ ተጋብተውም ተስተውለዋል። አራቱ ተጠርጣሪዎች በሽብር ወንጀል እንደተከሰሱ እና ከአራቱ ሶስቱም ለቀረበባቸው ክስ ጥፋተኛ እንደሆኑ መግለጻቸውን በሞስኮ የሚገኘው ፍርድ ቤት አስታውቋል። ተጠርጣሪዎቹ በፍርድ ሂደቱ እስከሚካሄድበት ግንቦት ወር ድረስም ተይዘው እንደሚቆዩ ታውቋል። ጥቃቱን ተከትሎ በሩሲያ የሞት ፍርድ ተግባራዊ በሚሆንበት ሁኔታ ላይ አንዳንድ ህግ አውጪዎች በመነጋገር ላይ መሆናቸውም ታውቋል። በጥቃቱ እስከ ትላንት እሁድ ድረስ 137 ሰዎች መሞታቸው ሲታወቅ ከመቶ በላይ ደግሞ ቆስለዋል። አድማጮቻችን ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ለእስልምና እምነት ተከታዮች ቅዱስ ወር በሆነው በረመዳን ወቅት በጋዛ የተኩስ አቁም እንዲደረግ ጦርነቱ ከተለኮሰ ለመጀመሪያ ጊዜ ዛሬ ሰኞ ጠይቋል። ታጋቾች እንዲለቀቁ የሚጠይቅ የውሳኔ ሀሳብ አሜሪካ በድምፀ ታቅቦ አልፈዋለች። ዛሬ የተላለፈው የውሳኔ ሀሳብ ከግብፅና ካታር ጋር በመሆን የተኩስ አቁም እንዲደረግ በማካሄድ ላይ ያለችውን ድርድር እንደሚጎዳም አሜሪካ አስታውቃለች። ባለፈው ወር በአሜሪካ የቀረበውን የተኩስ ማቆም የውሳኔ ሀሳብ ቻይና ና ሩሲያ ድምፅን በድምፅ የመሻር መብታቸውን በመጠቀም ውድቅ አድርገውታል። የዛሬው የውሳኔ ሀሳብም በአስር የተመረጡ የምክር ቤቱ አባላት የቀረበ ሲሆን ሩሲያ ና ቻይና እንዲሁም ሀያ ሁለት አባላት ባሉት የአረብ ሀገራት ቡድን እንደሚደገፍም ታውቋል። የአረብ ሀገራት ቡድኑ ባለፈው አርብ ዕለት ባወጣው መግለጫ አስራ አምስት አባላት ያሉት የጸጥታው ምክር ቤት በአንድነት ና በአስቸኳይ የውሳኔ ሀሳቡን በማጽደቅ ደም መፋሰስን እንዲያቆምና ሕይወትን እንዲታደግ ጠይቀዋል። በበርካታ ችግሮች ውስጥ በማለፍ ላይ ያለው የአውሮፕላን አምራቹ ኩባንያ ቦይንግ ዋና ስራ አስፈጻሚ ዴቪድ ካልሆን በያዝነው የፈረንጆቹ ዓመት መጨረሻ ከቦታቸው እንደሚነሱ አስታውቀዋል። ከአንድ ወር በፊት የአላስካ አየር መንገድ ቦይንግ 737 ማክስ አውሮፕላን በአየር ላይ ሳሉ በሩ በመገንጠሉ በኩባንያው ትርምስ ውስጥ ኩባንያው በትርምስ ውስጥ ቆይቷል። የጥሩሩ ክስተት ከአምስት ዓመታት በፊት በኢንዶኔዥያ እና በኢትዮጵያ የቦይንግ 737 ማክስ አውሮፕላኖች ተከስክሰው በአጠቃላይ 346 ሰዎች ከሞቱ ወዲህ የመጣና ኩባንያውም የአውሮፕላኖቹን ደህንነት በተመለከተ ያለበት ክፍተት ስጋት እንዲጨምር ማድረጉን የተከተለ ነው። የዋና ስራ አስፈጻሚው ዴቪድ ካልሁን መልቀቅ የአጠቃላይ የኩባንያው አስተዳደር ለውጥ አካል እንደሆነ አሶሼትድ ፕሬስ በዘገባው አመላክቷል። በመጨረሻም ከመቶ ዓመታት በላይ በዘለቀውና ላለፉት 13 ዓመታት ተቋርጦ የነበረው የፓሪስ የካፌ አስተናጋጆች ውድድር ትላንት እሁድ ተካሂዷል ክረሳንት ኮራሳንት ውሃና ቡና በአንድ ትሪ ላይ በመያዝ ለሁለት ኪሎ ሜትር መጓዝን የሚያካትተው ይኸው ውድድር እንደ አውሮፓውያን አቆጣጠር ከ914 ዓ ም አንስተው ሲካሄድ የቆየ ቢሆንም ባለፉት 13 ዓመታት ስፖንሰር በማጣት ሳይካሄድ ቆይቷል። የፓሪስ ከተማ ማዘጋጃ ቤትና የውሃና ፍሳሽ አገልግሎት ስፖንሰር በማድረጋቸው ውድድሩ ሊቀጥል ችሏል። ሁለት መቶ የሚሆኑ የፓሪስ ከተማ ካፌ አስተናጋጆች በትላንቱ ውድድር መሳተፋቸውም ታውቋል። ትሪውን መያዝ የሚፈቀደው በአንድ እጅ ብቻ ሲሆን፣ መሮጥ አይፈቀድም። ውሃውም መፍሰስ የለበትም። አሸናፊዎቹ በከተማዋ ምግብ ቤቶች ውስጥ በነፃ የሚስተናገዱበት ኩፖንና የፓሪስ ኦሎምፒክ የመክፈቻ ስነ ስርዓት ትኬትንም ተቀብለዋል። አድማጮች ለምሽቱ የያዝናቸው ናቸው ዜናዎች እዚህ ላይ ተጠናቀዋል። ለቀሪ መሰናዶዎች ወደ ስመኞሽ የቆየ እመልሳቸዋለሁ። ኤደንን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መጋቢት 16 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። መሐመድ አሊ የተባሉ ቦክሰኛ በወጣትነት ዘመኑ ከምናውቀው ተለቂቱ ይሄ ህመም ቢያጠቃው ጊዜ ሲንቀጠቀጥ ሰውነቱ በጣም ዘግቶ ወገቡ ጎበጥ ብሎ ሲሄድ በቴሌቪዥን አይተናል። እና እንግዲህ እሱ ክላሲክ ኤግዛምፕል ነው። የፓርኪንሰን ታማሚ ሰው ምን እንደሚመስል ለማወቅ የእሱን ቪዲዮ ሰዎች ቢያዩ ወይ ፎቶን ቢያዩ በቀላሉ መረዳት ይችላል። ግን በሀኪሞን ይጠይቁ መሰናዷችን ሙያዊ ማብራሪያቸውን የሚሰጡንን ዶክተር ያሬድ ዘነበን የሰማችሁት በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የነርቭ ሐኪምና ረዳት የሕክምና ፕሮፌሰር ናቸው። ሙሉ ቅንብሩ በሁለተኛው አጋማሽ ይቀርባል፣ ይጠብቋቸው። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ወደ ቀዳሚው የአብይር ዘገባ ንለፍ። በኢትዮጵያ የሚደረገው ስልታዊና ተደጋጋሚ የዘፈቀደ ስርዓት ዘላቂ መፍትሄ እንደሚያስፈልገው የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። ኢሰመኮ ባለፉት አምስት ዓመታት ነፃነታቸውን ተገፍተዋል ባላቸው ሰዎች መብቶች ዙሪያ ባወጣው የምርመራ ሪፖርቱ በኢትዮጵያ የተራዘመና የዘፈቀደ ስርዓት እንዲሁም በታሳሪዎችና በቤተሰቦቻቸው ላይ የሰብአዊ መብት ጥሰቶች በስፋት እንደሚፈጸሙ አስታውቋል። ኬኔዲ አባተ ዝርዝር አለው። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከሚያዚያ 2010 እስከ ሚያዚያ 2015 ዓ ም ባሉት አምስት ዓመታት ነፃነታቸውን ተነፍገዋል ባላቸው ሰዎች መብቶች ዙሪያ ያወጣውን ባለ 130 ገጽ ሪፖርት በተመለከተ ማብራሪያ የሰጡን ምክትል ዋና ኮሚሽነር ራኬብ መሰለ በተለያዩ አገራዊ አውዶችና ሁነቶች ውስጥ የተራዘመና የዘፈቀደ ስርዓት እንዲሁም በታሳሪዎችና በቤተሰቦቻቸው ላይ የሰብአዊ መብት ጥሰቶች በስፋት እንደሚፈጸሙ ተናግረዋል። በአስቸኳይ ጊዜ አዋጅ ጊዜ እንዲሁም ደግሞ ሀገራዊ ምርጫ ወይም ደግሞ ሪፈረንደም በሚኖርበት ጊዜ የማሰቃየትና ኢሰባዊ አያያዝ ተመልሶ እንደገና እንደገና ተመልሰው አገርሽ እንዲሁም አንዳንድ ጊዜ በስፋት አገርሽተው የሚታይበትን ሁኔታም እንዳለ አይተናል። የዘፈቀደ እስር በስፋት የሚካሄድበትን ሁኔታ አይተናል። አንድ ሰው አንድ ጊዜ ሳይሆን በዘፈቀደ የሚታሰረው ከተለቀቀ በኋላ በሌላ ጊዜ ደግሞ ከስድስት ወር ወይ ከሶስት ወር በኋላ ደግሞ እንደገና በሌላ ምትን ተይዞ እንደገና ለተራዘመ እስር የሚዳረግበትን ሁኔታ አይተናል። ቤተሰቦች እንዳይጎበኙ፣ የሃይማኖት አባቶች እንዳይጎበኙ፣ በሕግ አማካሪዎቻቸው እንዳይጎበኙ የሚተለከሉበትንም አይተናል። በተለይ ጠያቂዎች ቤተሰብ በሚጠይቁበት ጊዜ ራሱ ወሲባዊ ትንኮሳና ጥቃት ቤተሰብ ላይ ሁሉ የሚደርስበትን አይተናል። በዚህ አጋጣሚ ደግሞ የመተዳዳሪያ ገቢያቸውን የሚያጡበት አካላቸው የሚጎድልበት ሁኔታም አይተናል። በአገሪቱ አንጻራዊ መረጋጋት በሚኖርበት ጊዜ በእስረኞች አያያዝና ማቆያ ስፍራዎች ላይ የተወሰኑ መሻሻሎች መኖራቸውን ገልጸዋል። ሆኖም በግጭት ጊዜ የሚፈጸሙ የመብት ጥሰቶች በመኖራቸው እነዛን ለማስቆም ጠቃሚ ነው ያሉትን ምክር ሀሳብ አቅርበዋል። በስፋት በሚደርሰው ቅሰት ላይ ተጎጂዎች ወይም ደግሞ ቤተሰቦቻቸው ምንም አይነት የማካካሻ ሁኔታ እርምጃዎች ሲወሰዱ አላገኘንም እና እነዚህ ነገሮች በሙሉ መስተካከል አለባቸው ኢትዮጵያ እንደ ሀገር የወንጀል ስርዓት ስርዓቱን ለማሻሻል ለማስተካከል ሂደቶች እንደ ሀገር ጀምራለች እና የወንጀል ስርዓቱን ለማሻሻል መወሰድ ካለባቸው እርምጃዎች ውስጥ እነዚህ መደበኛነት ከሚደረጉ የሰብአዊ መብት ምርመራዎች በተጨማሪ በስፋትና በተደጋጋሚ ውስብስብ በሆነ መልኩ የሚፈጸሙ በርካታ ሰዎችን የሰብአዊ መብቶች ጥሰት ሰለባ የሚያደርጉ ጉዳዮች ላይ ዘላቂ መፍትሄዎችን ለማፈላለግ ብሔራዊ ምርመራ ማድረግ አንዱ የምርመራ ስነ ዘዴ መሆኑን ኮሚሽኑ ጠቁሟል። ይህን አይነት ምርመራ በተለያዩ አገራት የተለመደ መሆኑን የገለጹት የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ በኢትዮጵያ ምርመራው ለመጀመሪያ ጊዜ የተደረገ መሆኑን ገልጸል ገልጸዋል። ኮሚሽኑ ምርመራውን በመላው ኢትዮጵያ የማድረግ እቅድ የነበረው ቢሆንም ከአገሪቱ ስፋት አንጻር ይህን ማድረግ ፈታኝ በመሆኑ አገራዊ ምስሉን ያሳያሉ ተብሎ በታመነባቸው ሰፊ ሕዝብና የቆዳ ስፋት ባላቸው እንዲሁም ብዙም ትኩረት ይሰጣቸው ካልነበሩት ውስጥ ለማሳያነት አራት ክልሎች ማለትም ኦሮሚያ፣ አማራ፣ የቀድሞው ደቡብና ሶማሊያ ክልሎች ተመርጠው ምርመራው መከናወኑንም ጠቁመዋል። ምርመራውን ማድረግ ያስፈለገበትንና መቼቱ የተመረጠበትን ምክንያት ወይዘሮ ራኬብ አብራርተዋል። ስልታዊ በሆነ መንገድ ተቋማዊ በሆነ መንገድ መፍታት ያልቻል ናቸው ችግሮች ምንድን ናቸው፣ በተለየ መልኩ ማየት ያለብን የትኞቹ ናቸው ብለን ስንል ነው እንግዲህ በተለይ የተራዘመ እስርን በተመለከተ የዘፈቀደ እስርን በተመለከተ አሁንም ያሉን ችግሮች ስለሆኑ እሱ ላይ ያተኮረ ብሔራዊ ምርመራ እንድናደርግ የወሰን ነው። ይሄንን ስነ ዘሌ ደግሞ ስንመርጥ እና ይህንን ርዕስ ስንመርጥ መቼ ነው በየትኛው ዓመተ ምሕረት ወይም ጊዜ የተፈጸሙ ጉዳዮችን ነው የምንመለከተው ብለን ስንል ደግሞ ጊዜውን የመረጥ ነው ከሚያዚያ ሁለት ሺህ አስር እስከ ሚያዚያ ሁለት ሺህ አስራ አምስት ጊዜ ያለፈው ነው ያለውን ጊዜ አምስት አመታት ገድበን ነው። ለምንድነው ይህን ጊዜ የመረጥ ነው? የፖለቲካ ሪፎርሙ ከመጣ በኋላ ያሉት እርምጃዎች፣ የተወሰዱ እርምጃዎች፣ የተወሰዱ ሪፎርሞች ምን አይነት ለውጥ አመጡ? በዚህ ጉዳይ ላይ የሚለውንም በስፋት ለማየት እንዲያስችለን ነው። ኢሰመኮ ባወጣው የብሔራዊ ምርመራ ሪፖርት ላይ ከኢትዮጵያ መንግስት በኩል ምላሽ ለማግኘት የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የእጅ ስልክ ላይ ደውለን በጽሁፍም ጠይቀን ምላሽ አላገኘንም። ሆኖም በመንግስታዊ መዋቅር ስር ይፈጸማሉ ተብለው ከዚህ ቀደም የሚቀርቡትን የሰብአዊ መብት ጥሰት ሪፖርቶች መንግስት በአብዛኛው ውድቅ ማድረጉ የተወሰኑትንም እንደሚያጣራና እርምጃ እንደሚወስድ መግለጹ አይዘነጋም። ለአሜሪካ ድምጽ ኬኔዲ አባተ። አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የአብይር ዘገባውን ነበር። የትንታኔው መጽሄት ይቀጥላል። በደቡብ ኢትዮጵያ ክልል የጋርዱላ ዞን አስተዳደር ለህዳሴ ግድብ የደን ምንጣሮ ስራ በመጓዝ ላይ ሳሉ በምስራቅ ጎጃም ዞን የፋኖ ታጣቂዎች ለቀናት ታግተው የቆዩ 271 ሰዎችን መረከባቸውን አስታወቁ። ከእገታው ያልተመለሱ ሁለት ሰዎች መኖራቸውን የተናገሩ ቤተሰቦቻቸውና አስተያየታቸውን ለአሜሪካ ድምጽ የሰጡ ተመላሽ ታጋቾች ሁኔታው ስጋት እንደፈጠረባቸው ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ተጨማሪ አለው። ከደቡብ ኢትዮጵያ ክልል ከጋርዱላ እና ከያለ ዞኖች ተመልምለው በታላቁ የኢትዮጵያ ህዳሴ ግድብ አካባቢም ይደረጋል ለተባለ የደን ምንጣሮ ስራ በመጓዝ ላይ ሳሉ በአማራ ክልል ምስራቅ ጎጃም ዞን ጎዛምን ወረዳ አካባቢም በይፋነ ታጣቂዎች ለአምስት ቀናት ታግቶ የተለቀቁ 271 የቀን ሰራተኞችን መረከባቸውን የጋርዱላ ዞን አስተዳዳሪ አቶ ብርሃኑ ኩናሎ በስልክ ለአሜሪካ ድምጽ አስታውቀዋል። ተረክበናል፣ ተመልሰዋል። አሁን የአርባ ምንጭ ማይል ነው ያለ ነው ሄዱ የተባለውና ልጆቹ ስንቆጥርና ልጆቹ ጋር ስናረጋግጥ ሁለት መቶ ሰባ ሶስት ብሎ ነው የሚናገሩ ልጆቹ ወደ እጃችን የገቡት ና የተመለሱ ሁለት ሰው ሲቀር ሁለት መቶ ሰባ አንድ ናቸው። ከእገታው ከተለቀቁት አንዱና ስሙ በይፋ እንዳይጠቀሰ ጠየቀ ሰራተኛም ከእገታው ባለፈው ሳምንት አርብ እንደተለቀቁ ገልጾም ለከፍተኛ ጉዳት መዳረጋቸውና መሰቃየታቸውን ተናግሯል። ታግተን እንደነበረ ይታወቃል። በታገርበት ሰት እንግዲህ ብዙ ሲቃይ ነበር ተሰቃይተናል። አሁን ደግሞ እስኪ በመንግስት እጅ እንገኛለን በሀገራችን ደርሰናል። ከእዛ ብዙ ችግር ነበር ማለት አንድ ሳምንት ያክል በቃ በሲቃይ ነው ያሳለፍን፣ እየተደበደብን ነበር። ይህ ነው ማንለውና ሌንገልጠው ማንስሎ አይነት ሲቃይ አይተናል። በእርግጥ ኢትዮጵያን ያው ለሀገራችን መብቃታችን እግዜር እናመሰግናለን። እንዲህ በሚያሰቃዩን ሰዓት ህብረተሰቡ ጠላና እንጀራ ያመጣ ነበር። ከዛ አሁን ወደ መጨረሻዎቹ አካባቢ ግን በቆሎ ነበር፣ በመዳበሪያ በኩንታል በመኪና እየጫኑ ያመጣሉ። በርሜን እንደዛ ኮርስ ሚሳይራት በቆሎ ኑፍሮ እና ቆሎ እያደረገ ውሃ እየጠጣንበት የቆየ። ከእገታው ያልተመለሱ ሁለት ሰዎች መኖራቸውን የገለጹ ቤተሰቦቻቸው እናም አስተያየታቸውን ለአሜሪካ ድምፅ ሰጥቶ ተመላሽ ታጋቾች ሁኔታው ስጋት እንደፈጠረባቸው አመልክተዋል። ወንድማቸው አለመመለሱ የተናገሩት አቶ ተመስገን ኩንትጮም ቤተሰቡ በጭንቀትና ግራ መጋባት ተውጠው እንደሚገኙ ለአሜሪካ ድምፅ አስረድተዋል። ምንድን ነው መፍትሄው ምናምን ብለን ያሰብን ነበርና ስላቦን ከእገታው የተለቀቁ የቀን ሰራተኞች አሁን በአርባ ምንጭ ከተማ እንደሚገኙ ገለጹት። የጋርብላ ዞን አስተዳዳሪው አቶ ብርሃኑ ኩናሎም የስነ ልቦናና የተሃድሶ ስልጠና እንደሚሰጣቸው ማስታውቀዋል። ትናንት በጊዜ ሰባት ሰዓት አካባቢ ወደ አርባ ምንጭ ገብተዋል። ምሳ አብልተን ማይከል ላይ አስገብተን የታድሶ ስልጠና እንሰጣቸዋለን የሚል ከክልል ጋር ተነጋግረን፣ ዛሬ ልጆቹ ጋር ውይይት አድርገን ቢያንስ ለሶስት ቀን የሚቆይ የታድሶ ውይይት ይደረጋል በክልል ደረጃ። ስልጠናው ያስፈለገው ለምን ይሁን? አቶ ብርሃኑ ስልጠናው ያስፈለገው ታድሶ ያስፈለገበት ምክንያት ልጆች ላይ የደረሰ የስነ ልቦና ጉዳት ጫና ለመቅረፍ እና ቢያንስ እዛ ያገጠው ጽንፈኛው የታጠቀው አካል ያስታጠቀው ወይ ደግሞ የመከረው ምክር ሊኖር ይችላል በሚል ጥርጣሬ ልጆቹ ብሬኖች መደረግ ስላለባቸው ከህብረተሰቡ ጋር ከመቀላቀላቸው በፊት ከጉዳት ጭምር እንዲያገግሙ አንድ ማዕከል ላይ ቁጭ ብለው ትሪት የተደረጉ የአመለካከት ላይ ተሰርቶ ከዛ በኋላ ከህብረተሰቡ ጋር እንዲቀላቀሉ ለማድረግ ነው። ባለፈው የካቲት አስራ ስምንት ቀን ሁለት ሺ አስራ ስድስት ዓመተ ምህረት በፋኖ ታጣቂዎች የታገዱትን የቀን ሰራተኞች ባለፈው ሳምንት አርብ መጋቢት 13 ቀን 2016 ዓ ም ማስለቀቃቸውን የቀጣሪ ኩባንያው ኒኮቲካ ኮንስትራክሽንና ትሬዲንግ ኃላፊነቱ የተወሰነ የግል ማህበር የፕሮጀክት ስራ አስኪያጅ አቶ ሙሉጌታ አለነ ለአሜሪካ ድምፅ ማስታወቃቸው ይታወሳል። የአማራ ፋኖ በጎጃም ቃል አቀባይ ማርሸት ፀሐይ ዋሽንግተን ዲሲ ለምትገኘው የአሜሪካ ድምፅ ዘጋቢ ኤደን ገረመው ባለፈው አርብ ምሽት በሰጡት ቃል የቀን ሰራተኞችን ያገቷቸው በመንግስት ምልምል ወታደርነት ጠርጥሯቸው መሆኑና በኋላም ወደ ብር ሸለቆ ወታደራዊ ካምፕ እየተወሰዱ የነበሩ ሰልጣኞች እንደሆኑ ማረጋገጣቸውን ተናግሯል። ይህንን ካረጋገጡ በኋላም ሰዎችን በቀይ መስቀል በኩል ለማስረከብ ያደረጉት ሙከራ እንዳልተሳካላቸውና በመጨረሻም እንደሸኘቸው ገልጿል። በታጋቾቹ ላይ ምንም አይነት ጉዳት አለማድረሳቸውና ለመልቀቅም የተቀበሉት ገንዘብ እንደሌለም አክለው ገልጿል። ቀጣሪ ኩባንያው በመጀመሪያ አራት ሚሊዮን ብር በኋላም ተጨማሪ ሁለት ሚሊዮን ብር የቤዛ ገንዘብ ለፋኖ ታጣቂዎች በመክፈል ሰራተኞችን ከእገታ እንዳስለቀቀ ብናገርን ፋኖ ማርሸት በበኩላቸው የጠየቁትም ሆነ የተቀበሉት ገንዘብ አለመኖሩና የቀጣሪ ኩባንያው መረጃ ስም የማጥፋት ወንጀል እንደሆነ ገልጸው አስተባብለዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳው ወደ ተከታዩ ዘገባ ስናልፍ በትግራይ ክልል የአስተዳደር ወሰን ውስጥ ያለን ቦታ የአማራ ክልል አካል እንደሆነ የሚገልጽ የመማሪያ መጽሐፍ በአማራ ክልል ትምህርት ቤቶች ለማስተማሪያ እየዋለ ነው ሲል የትግራይ ክልል ጊዜያዊ አስተዳደር አስታውቋል። የሰላም ስምምነቱ አፍራሽ የሆነ አካሄድ እንደሆነ የገለጸው ጊዜያዊ አስተዳደሩ ለሚያስከትለውም ችግር ተጠያቂው የአማራ ክልል መንግስት ነው በማለት አሳስቧል በጉዳዩ ላይ ከአማራ ክልል መንግስት አመራሮች ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም ሙልጌታ አጽባ ተጨማሪ አለው የትግራይ ክልል ጊዜያዊ አስተዳደር ካቢኔ ዛሬ ሰኞ መጋቢት 16 ቀን 2016 ዓ ም ባወጣው መግለጫ የአማራ ክልል መንግስት የትግራይ ክልል አካል የሆነውን በካርታው ላይ አካቶ በትምህርት ስርዓቱ ውስጥ እያስተማረበት ይገኛል ሲል ከሰሰም። ድርጊቱ ትግራይን የመቆራረስ ዘመቻ የቀጠለ ለመሆኑ ማረጋገጫ ነው ያለው፣ ጊዜያዊ አስተዳደሩም የአማራ ክልል መንግስት ታሪካዊ ስህተት እየፈጸመ መሆኑን ተገንዝቦ እርማት እንዲያደርግ ጠይቋል። አሊያ ግን ክልላዊ መንግስቱ ዋጋ ያስከፍ ፍለዋል በማለት አሳስበዋል። መግለጫው አስመልክቶ ለአሜሪካ ድምፅ ማብራሪያ የሰጡት የትግራይ ክልል ኮሚኒኬሽን ጽሕፈት ቤት ኃላፊ ረዳይ አለፎም አስተዳደራቸው የማስተካከያ ጥያቄ ያነሳበትን የአማራ ክልል የተማሪዎች መጽሐፍ የተመለከተው አሁን ቢሆንም የታተመው ግን በ2015 ዓ ም እንደነበረ ገልጸዋል። እንዲህ አይነቱ አካሄድ ለሰላም ስምምነቱ ትልቅ እንቅፋት ነው ሲሉም አስገንዝበዋል። አማራ ክልል ልጆች በሚያሰምሩበት የአካባቢ ሳይንስ ትምህርት የአራተኛ ክፍል በአማራ ክልል ብሎ ያካለላቸው የወልቃይ ጠገዴ እና የሴት ትሞራ እንደ አንድ ዞን አድርጎ አካሎ ልጆችን እያስተማሩበት ነው ያሉ። ይህንን በፍጹም በፍጹም ሊሆን የማይገባው አደገኛ ስህተት ነው እየፈጸሙት ያሉ። በሀይል ወሮ የያዙት አካባቢ ሳያንስ፣ ከዛ ያፈናቀሉት ሰው ሳያንስ፣ እዛው ላይ የፈጸሙት ጄኖሳይድ ሳያንስ፣ ተጨማሪ አደጋ እየፈጸሙ ነው ያሉት። ስለዚህ መነሻችን ይህን መጽሐፍ ነው። ትክክል አይደለም፣ ትክክል አይደለም ብቻም ሳይሆን የሰላሙ ሂደትንም ቢሆን በደንብ የሚያውቅ ነው። ለማንኛውም አካል ደግሞ የሚጠቅምም አይደለም። ሆን ተብሎ የሚሰራ ጥፋት ስለሆነ ይህን ትክክል አይደለም። መሬታችን የተያዘው አሁን አይደለም፣ እናቃለን። እነሱ በያዙት መሬት ላይ ያለው ህዝባች በየቀን የሚደርሰው ግፍና መከራም እናውቀዋለን። ነገር ግን እነዛ ጉዳዮች ሰላማዊ በሆነ መንገድ ከፌዴራል መንግስት ጋር እየተነጋገርን መፍታት አለብን ብለን ፕሪቶሪያላይተት ስምምነት ደግሞ የሚያውቅ ነገር የፌዴራሉ መንግስት ከአሁን በፊት በራሱ ተቋማት የተሰሩ መሰል ስህተቶች አለማረሙን መግለጫ ውስቷል። አሁን ደግሞ በአማራ ክልል መንግስት የተሰሩ ኃላፊነት የጎደላቸው ካርታዎች እንዲታረሙ እርምጃ መውሰድ ሲገባው እንዳላየ ማለፉ የጥፋቱ አካል እንደሆነ ማሳያ ነው ብሏል። በፕሪቶሪያ የተፈረመው የሰላም ስምምነት በተሟላ መንገድ ለመፈጸም እየሰራሁ ነኝ ያለው ጊዜያዊ አስተዳድሩ የአማራ ክልል መንግስት ሰላሙን ለማወቅ ጥፋት እየፈጸመ ነው በማለት ወንጅሏል። በአማራና በትግራይ ክልሎች መካከል የወሰን ይገባኛል ጥያቄ የሚነሳባቸው አካባቢዎች በህገ መንግስቱ መሰረት በዘላቂነት እልባት ለመስጠት በብሔራዊ ደረጃ ኮሚቴ ተቋቁሞ በመስራት ላይ እንደሚገኝ መንግስት ከሁለት ሳምንት በፊት አስታውቋል። ብሔራዊ ኮሚቴው እስካሁን የተፈጸሙና ሊፈጸሙ ሲገባቸው የዘገዩ ጉዳዮች ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀኔራል አምባሳደር ሬድዋን ሁሴን ና የሁለቱ ክልሎች ርዕሳን መስተዳድሮች በተገኙበት መገምገሙ የመንግስት ብዙሀን መገናኛዎች ዘግበዋል። የማንነትና የይገባኛል ጥያቄ ያለባቸው አካባቢዎች ፖለቲካዊ፣ ማህበራዊ ና ኢኮኖሚያዊ ችግሮች በአፋጣኝ ና በዘላቂ ሊፈቱ እንደሚገባም ስምምነት ላይ መደረሱ በዘገባዎቹ ላይ ተመልክቷል። ተፈናቃዮች በአጭር ጊዜ ወደ ቀያቸው የመመለስ ጉዳይ ቅድሚያ ተሰጥቶት በሚፈጸምበት አግባብ ላይ መተማመን ላይ እንደተደረሰም ተጠቁመዋል። ጠቅላይ ሚኒስትር አቢይ አህመድም ከትግራይ ክልል የህብረተሰብ ተወካዮች ጋር ባደረጉት ውይይት በአከራካሪ ቦታዎች ላይ የፌዴራሉ መንግስት የጸጥታ ኃይሎች ብቻ እንደሚኖሩና ተፈናቃዮች ከተመለሱ በኋላ ነዋሪው ህዝብ እንደሚወስን ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ህዝበ ውሳኔ ማካሄድ የሚለውን የመፍትሄ አማራጭ አሁን ካለው ሁኔታ አንጻር እንደማይቀበለው አቶ ረዳይ ሀለፎም ይናገራሉ። ሬፈረንደም የሚባል በራሱ ህገ መንግስታዊ ትግራይ ላይ ሪፈረንደም ማካሄድ የሚያስችል ስልጣን ያለው አካል የለም። ሲጀመር ሪፈረንደም ጥያቄ የሚቀርበው ወደ ትግራይ ነው። ስለዚህ መቅረብ ያለበት ጥያቄ ወደ ትግራይ ነው። ወደ ትግራይ ምክር ቤት ይቀርባል። አሁን ግን ትግራይ የተሟላ መንግስት ያላትም ምክር ቤትም ያላትም። ስለዚህ ጊዜያዊ መስተዳድሩ የተመረጠ ህጋዊ መንግስት እስኪመረጥ ድረስ የሚያሸጋግር አካል እንጂ የተሟላ መንግስታዊ ኃላፊነት ይዘው እነዚህ ኃላፊነቶችን የሚሸ ጉዳዩን አስመልክቶ ከአማራ ክልልና ከፌዴራል መንግስት አመራሮች ምላሽ ለማግኘት ያደረግነው ጥረት አልተሳካም። እንደተሳካ ይዘን እንመልሳለን። ለአሜሪካ ድምጽ ሙልጌታ አጽብሃም መቅለም። ሀገር ውስጥ ዘገባዎች ወጣ ስንል ደግሞ የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን መሰንበቻቸውን የጤና አጠባበቅ ፖሊሲያቸው ላይ ትኩረት ያደረገ የምረጡኝ ዘመቻ ሲያካሄዱ፣ የፖለቲካ ተቀናቃኛቸው ዶናልድ ትራምፕ በበኩላቸው በኒውዮርክ ክፍለ ግዛት በቀረበባቸውና ጥፋተኛ ሆነው በተገኙበት የማጭበርበር ወንጀል ክስ ለተፈረደባቸው መቀጮ የሚያስይዙትን የዋስትና ገንዘብ ቀነ ገደቡ ሳያልፍ ለማሟላት በያዙት ጥረት ላይ ትኩረት አድርገው አሳልፈውታል። የአሜሪካ ድምጿ የፖለቲካና የፖሊሲ ጉዳዮች ዘጋቢ ቬሮኒካ ባልደራስ ኤግሊሲያስ ያደረሰችን ዘገባ ዝርዝሩን ይዟል። አሉላ ከበደ ያቀርበዋል። የቀድሞው ፕሬዝዳንት ዶናልድ ትራምፕ ከንግድ ስራቸው ጋር በተዛመደ በተደጋጋሚ በፈጸሟቸው የማጭበርበር ወንጀሎች ጥፋተኛ ሆነው በመገኘታቸው ለኒውዮርክ ክፍለ ግዛት ፍርድ ቤት የ454 ሚሊዮን ዶላር የዋስትና ገንዘብ የሚያስይዙበት ቀነገደብ ማብቂያው ዛሬ ነው። ትራምፕ በቀረበባቸው የፍትሐ ብሔር ክስ ጉዳይ ለተጣለባቸው መቀጮ የሚያስፈልገው ገንዘብ እንዳላቸውና ጉዳዩን አስመልክቶም ፓልም ቢች ፍሎሪዳ ላይ ከአሁን ቀደም ያሰሙትን መከራከሪያ ባለፈው አርብም ትሩስ ሶሻል በተሰኘው የማህበራዊ መገናኛ መድረካቸው አማካኝነት አስተጋብተዋል። ይህ ባጭበርባሪ ዳኛና ባጭበርባሪ ከሳሽ አቃቢ ሕግ አማካኝነት የተቀነባበረ የሕግ ሂደት ውጤት ነው። ለዘመቻ የማስፈጸሚያ እንዳላውለው ለዚያ ከታቀደው ገንዘብ ላይ መውሰድ ይፈልጋሉ መሠረተ ቢስ ውንጀላ ነው፣ ሲሉ ትራምፕ የሚያሰሙት ቃል በፖለቲካው ረገድ ሊረዳቸው ይችላሉ ወይ የሚል ጥያቄ ትናንት እሁድ የቀረበላቸው ዴሞክራቷ የምክር ቤት ተወካይ አሌክዛንድሪያ ኦካዚዮ ኮርቴዝ በበኩላቸው ይህን ምላሽ ሰጥተዋል። በዚህ ደረጃ የወንጀል ክስ የቀረበበት በዚህ ደረጃ የተወነጀለና የተመረመረ ፕሬዚደንት ሪፐብሊካንም ይሁን ዲሞክራት ኖሮ ያውቃል። ይህ የፓርቲ ጉዳይ አይደለም፣ የፖለቲካ ጉዳይም አይደለም። ይህ የሙስናና የወንጀል ጉዳይ ነው። በኤንቢሲው የቴሌቪዥን ጣቢያ ሚት ዘ ፕሬስ የተሰኘ ፕሮግራም ላይ ቀርበው የተናገሩት የሪፐብሊካን ብሔራዊ ኮሚቴ የቀድሞ ሊቀመንበር ሮና ማክ ዳንኤል በፓርቲው ብሔራዊ ኮሚቴ አርኤንሲ እና በትራምፕ የምርጫ ዘመቻ በጋራ ገንዘብ ለማሰባሰብ ተይዟል በተባለው እቅድ ዙሪያ ለጋሾች ለፍርድ ቤት መቀጮ እንዲያዋጡ የመጠየቁን አግባብነት አስመልክቶ ለቀረበላቸው ጥያቄ ሲመልሱም ከተጣለባቸው የፍርድ ቅጣት ጋር በተያያዘው የገንዘብ ክፍያ ለመደገፍ የጸና ፍላጎት ካደረባቸው ያን የማድረግ ሙሉ መብት አላቸው። እንደሚመስለኝም ከፍርድ ቅጣቱ ጋር የተያያዙ ወጪዎችን በመክፈሉ ረገድ እየረዷቸው ስለመሆናቸው በግልጽ አመልክተዋል። ለሁለተኛ ዙር አገራቸውን በፕሬዝዳንትነት ለመምራት የምረጡኝ ዘመቻ የያዙት ፕሬዚዳንት ጆ ባይደን ከትናንት በስቲያ ቅዳሜ በርቀት በቪዲዮ አማካኝነት ባከናወኑት ስነ ስርዓት የቀድሞው ፕሬዝዳንት ባራክ ኦባማና የቀድሞዋ የምክር ቤት አፈ ጉባኤ ናንሲ ፔሎሲ ተሳትፈዋል። ባይደን በሥነ ሥርዓቱ ለአሜሪካ ሕዝብ የጤና ክብካቤ በተመጣጣኝ ዋጋ ማቅረብ በሚለው ጉዳይ ዙሪያ ትኩረት ማድረግ መርጠዋል። ይህ ምርጫ ለአሜሪካ ስላለን ሁለት የተለያዩ ራእዮች ነው። ያንን ያህል መሰረታዊ የሆነ ጉዳይ ነው። የእኔ ራእይ፣ የእኛ ትልም ሰዎች በተመጣጣኝ ዋጋ የጤና እንክብካቤ ነፃነትና ዋስትና ስለሚያገኙበት በዝቅተኛ ዋጋ መድኃኒት ስለሚያገኙበትእና መጠነኛም ቢሆን እፎይታ ስለሚያገኙበት ሁኔታ ነው። ባይደን ባለተመጣጣኝ ዋጋ የጤና እንክብካቤ ህግና ኦባማ ኬር በሚሉ መጠሪያዎች የሚታወቀው የጤና ዋስትና ስርዓት ጸንቶ እንዲቆይ የሚያደርጉ መሆናቸውን ተናግረዋል። አያይዘውም በያዝነው ዓመት ብቻ ቁጥሩ 20 ሚሊዮን የሚጠጋ ሕዝብ በጤና አገልግሎት ዋስትናው ተጠቃሚ ለመሆን ቢመዘገብም እርሳቸው ግን ሊያፈራርሱት እየዛቱ ነው ሲሉ ትራምፕን ተችተዋል። እያዳመጣችሁት ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት የቪኦኤ ቻናል ኤንኤስኤስ 12 ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ ዝግጅቶቻችንን አጠናቀናል። ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው መሰናዷችን ሐኪምዎን ይጠይቁ ነው። የምሽቱ ሐኪሞን ይጠይቁ መሰናዷችን ፓርኪንሰን በመባል የሚጠራው በሽታ ምን አይነት ነው? ምልክቶቹስ ምንድን ናቸው ሲል ይጠይቃል። የምሽቱ የሐኪሞን ይጠይቁ እንግዳ የሕመሙን የቤተሰብ አባላትና የሕክምና ባለሙያዎች ጭምር ልብ ሊሏቸው የሚገቡ ጉዳዮች ናቸው ይላሉ። ይህን ሙያዊ ማብራሪያቸውን የሚሰጡን በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የነርቭ ሐኪምና ረዳት የህክምና ፕሮፌሰር ዶክተር ያሬድ ዘነበ ናቸው። አሉላ ከበደን ያነጋገራቸው። ዶክተር ያሬድ ለዛሬውም ዝግጅት በቅድሚያ አመሰግናለሁ። በቀደመ ዝግጅታችን የነርቭ ስርዓትን የሚጎዱ እንደ አልዛይመር የመሳሰሉ በሽታዎችን በተመለከተ ዝግጅት ላይ ያነሳነውንና ቀጠሮ ያዝንለትን የበሽታ አይነት የሚመለከት ቅንብር ነው። ፓርኪሰንስ ይሰኛል። እንደ ሰውነት መንቀጥቀጥ በመሳሰሉ ጎልተው በሚታዩ የተለዩ ምልክቶቹ የሚታወቀውን ይህን ፓርኪሰንስ የተባለውን የበሽታ አይነት ምንነት በመረዳት ብንጀምር፣ ለመሆኑ ፓርኪሰንስ ምንድን ነው? ፓርኪንሰን ኒውሮዲጀነሬቲቭ ዲዚዝ ከምንላቸው ውስጥ ተካታች ሆኖ በበሽታ ስፋቱ ደግሞ ከአልዛይ መረት በመከተል በሁለተኛ ደረጃ ዓለም ላይ በብዛት የሚታይ ህመም ነው። እንግዲህ የሚከሰቱበት መካኒዝም የተለያየ ቢሆንም ብዙ ጊዜ ታማሚዎች ፓርኪንሰን የገጠማቸው ጊዜ ወደ ህክምና ሲመጡ የምናየው በተለይ ሰውነት ለማዘዝ ፈጠን ብሎ ለመሄድ እንቅስቃሴ ችግር፣ ድምጻቸው ጮክ ብሎ ለመናገር አለመቻል ይሆናል። መሐመድ አሊ የተባሉ ቦክሰኛ በወጣትነት ዘመኑ ከምናውቀው ተለይቶ ይሄ ህመም ቢያጠቃው ጊዜ ሲንቀጠቀጥ ሰውነቱ በጣም ዘግቶ ወገቡ ጎበጥ ብሎ ሲሄድ በቴሌቪዥን አይተነዋል። እና እንግዲህ እሱ ክላሲክ ኤግዛምፕል ነው። የፓርኪንሰን ታማሚ ሰው ምን እንደሚመስል ለማወቅ የእሱን ቪዲዮ ሰዎች ቢያዩ ወይ ፎቶን ቢያዩ በቀላሉ መረዳት ይችላል። ግን ፓርኪንሰን እንግዲህ ስሙ የመጣው እንግሊዛዊ ሐኪም ጀምስ ፓርኪንሰን የሚባል የዛሬ ሁለት መቶ አስር አመት ቀደማ ስለዚህ ህመም በለንደን ጎዳናዎች ላይ ያስተዋላቸውን ሰዎች በዝርዝር ከጻፈ በኋላ ነው እንግዲህ መጀመሪያ ዘ ሼኪንግ ፓልሲ ወይ ደግሞ የሚያንቀጠቀጠው ልምሻ ብሎ ነበር የሰየመው። በኋላ ግን በጥናቶቹ በሚያሳዩት ጊዜ ይሄ ነገር የሰውነት ፓልሲ ወይ ስንፈት አያመጣም፣ ግን መንቀጥቀጥና ለመታዘዝ ስለሚያመጣ ፈረንሳዊው ጄምስ ቻርኮት የተባለው ሐኪም ታሳቢነቱ ለጄምስ ፓርኪንሰን እንዲሆን በሚል ወደ ፓርኪንሰን ስም ቀየረው። ብዙ ሰዎች ፓርኪንሰን የአማርኛ ትርጉም አለ ወይ ብሎ ይጠይቁናል። ለጊዜው እንግዲህ ሰው ስም ስለሆነ ፓርኪንሰን ዲዚዝ በሚለውን ስቲል የምንግባባው ማለት ነው። መልካም ዶክተር ያሬድ ለዚህ በሽታ የሚሰጠውን ትኩረት በወቅቱ መድረስ መቻል መቻልና በሕክምናም የመረዳቱን እጣ ወይም ሁኔታ በተመለከት ያለውን ብንቃኝ በረዥም ጊዜ ሂደት ውስጥ የነርቭ ሥርዓትን የሚጎዳ የበሽታ አይነት ቢሆንም ነገር ግን እንደ ተላላፊ በሽታዎች በሽታዎችና ሌሎች የዕለት ተዕለት ክስተት እንደሆኑ በሽታዎች አጣዳፊ ያለመሆኑ በተለይም እንደ ኢትዮጵያ ባሉ አገሮች ተገቢውን ክትትል በጊዜው ያለማግኘት ዕድል በምክንያትነት ይጠቀሳል። በቤተሰብ አባላትም ሆነ ሌሎች የሕክምና ባለሙያዎች ጭምር የበሽታው ፈጥኖ እንዲለይና ህመምተኛው በጊዜ እንዲረዳ በዚህ ሰዓት ይህን ቃለ ምልልስ የሚከታተሉ አድማጮች በተለይ ምን ማወቅ ይኖርባቸው ይሆን? አያይዘውም በኢትዮጵያ በሕክምናው አገልግሎት ዘርፍስ ተገቢውን ትኩረት ያገኛለይ እንደተባለውም በእርግጥ ተገቢውን ክትትልና ትኩረት የማያገኝም ከሆነ ለዚያ ምክንያት የሆኑትን ጨምረው ቢያስረዱን። ብዙ ጊዜ እንግዲህ ማስተውሎ ምንድን ነው ሰዎች ለነገሮች ቀድሞ የራሳቸው መላመት መስጠት ነው ብዙ ነገር የሚያዘገይብን። ስለዚህ በተለምዶ የሆነ ነገር ሲይዘን ወይ መድኃኒት ሞክራለሁ፣ ወይ ደሞ ቤታችን ውስጥ። ስለዚህ ነገሮችን በጊዜ በባለሙያ ከመታየት ይልቅ የራሳችንን መፍትሄ ለመስጠት የዛ አይነት ባህሪ ያለን እንደ ሀገርም እንዳስተዳደግም እና ብዙ ጊዜ እንግዲህ እኔ ጋር ታካሚዎች ሲመጡ መጀመሪያ የተለያዩ መንገዶቹ ሞክረው ነገሮች ከቁጥጥራቸው ውጭ ሲሆን ወደ ህክምና ይመጡት እና በዚህ አጋጣሚ አጽንዖት እንዲሰጡ የምፈልገው አድማጮቻችን ቤተሰቦቻቸው ራሳቸው ወይ አካባቢያቸው ላሉ ሰዎችን ትኩረት መስጠት በተለይ በፊት ከነበራቸው ለውጥ ሲታይ በአንድ ቀን ጠዋሴ መስዋር ለሚያለውጥ የሚመጣው አዝጋሚ ነው። ስለዚህ በፊት ሲሰራ የነበረውን ሰው ከጊዜ ወደ ጊዜ ያ ነገር መለወጥ ሲያመጣ እንደ ራሳችንን መላመት አርጅቶ እንዲደክሞ ነው ሀዘን ላይ ሆኖ ነው እያልን ከምንገታው ምናልባት ይሄ ነገር ህመም እየመጣ ሊሆን ይችላል ህመማ ለመሆኑንም በሕክምና እንዲረጋገጥ ተብሎ ወደ አስፈላጊው ባለሙያ ሄዶ መታየት ቢኖር ጥሩ ነው። እንደ ባህልም ያው ይሄ አኗዋል ቼክ አፕ የጤና መደበኛ የጤና ምርመራ በየጊዜው የሚደረገው አልተለመደም። እሱ እሱ ስለሆነ ብዙ ጊዜ እነኝህ ነገሮች አርሊ በተለይ በባለሙያው ቶሎ ተለይተው እንዳይታወቁ ያደርጋል። ዶክተር ያሬድ በሽታው በጊዜ ተለይተው እንዳይታወቅ ሊያደርጉ የሚችሉ ቀደም ብለው ካነሱ ፓርኪንሰንስ በስፋት ከሚታወቅበት ምልክት ውጭ ያሉ ሁኔታዎችም ካሉ ጨምረው ቢያስረዱን ጥሩ። ሳይንሳዊ መረጃዎች የሚያሳዩት ምንድነው ነው በብዛት ፓርኪንሰን ያለባቸው ሰዎች በተለይ ትሪመር በብዛት የማያሳየ አይነት ፓርኪንሰን የምንለው አይነት ቫሪያንት አለና እሱ ሲሆን ሰውነት መንቀሳቀስ ብቻ ነው የሚቸገሩት ሰዎችና ሰዎች እና በዋናነት መንቀሳቀስ የማይችለው ትከሻችን ያለው ጋር ወይ ሾልደር ጆይንት የሚባለው ነው እና ህክምና ስሄድ ታማሚ በብዛት ኮምፕሌን የሚያደርገው ትከሻዬ ያመኛል ነው የሚለው ና ብዙ ጊዜ ሐኪሞች ቅድሚያ የሚሰጡት ትከሻውን አሞታልና የመገጣጠሚያ አካላት ነው ተብሎ ቅድሚያ ለእሱ ይታከማሉ እንጂ ፓርኪንሰን እንኳን ለመሆኑ በለይት እንኳን በማይችሉበት ደረጃ ይሆናል። ይሄ የሆነው እንግዲህ በባለሙያው በኩል የእውቀት ክፍተት ይኖራል። ታካሚውም ደግሞ ታማሚውና ቤተሰቡ ደግሞ ህመሙን የሚያስረዱበት መንገድ ያ ይሆናልና ብዙ ጊዜ ከትልቁ በሽታ ሰውነት ሁሉ ከማዘዝ ከሚከለክለው ህመም ይልቅ እየተከተሉ ስሜቱ የሽንት ችግር ሲገጥማቸው የሽንት ታካሚ ወይ ደግሞ የሽንት ማንቧዋጭ ያጀት ሐኪም እያለ ይዞራሉ። ግን መጨረሻ ላይ ነው እንግዲህ አንዱ ሐኪም ሲጠረጠር ይሄ ነገር የነርቭ እንዳይሆን ብሎ ወደ ነርቭ ሐኪም ይልካቸውና እንግዲህ በባለሙያው በማህበረሰቡን በኩል ግንዛቤ የማስፋት ስራ ብዙ ይጠበቅብናል ማለት ነው። መልካም በዚህን ሰዓት ይህን ዝግጅት የሚከታተለው አድማጮቻችንም የፓርኪሰንስ በሽታን ምንነት በመረዳት ህመሙ ተከስቶ በሚገኝበትም ወቅት በጊዜ ተገቢውን ምርመራና ህክምና ወደሚያገኙበት የህክምና ተቋም በመሄድ የሚረዱበት እድል እንዲፈጠር ጥሩ ግንዛቤ ያገኙ ይመስለኛል። ዶክተር ያሬድ ዘነበ በአዲስ አበባ ዩኒቨርሲቲ የጤና ሳይንስ ኮሌጅ የነርቭ ሐኪምና ረዳት የህክምና ፕሮፌሰር ለሰጡን ሙያዊ ማብራሪያና ለጊዜው አመሰግናለሁ። የነርቭ ስርዓትን የሚያውኩ ሌሎች የህመም አይነቶችን በተመለከተም በሌላ መሰል ዝግጅት መልሰን እንደምናገኘው ተስፋ አድርጋለሁ። እግዚአብሔር ይስጥልኝ ዝግጅታችን ከአሜሪካ ድምፅ ይቀጥላል ተከታዩ ደግሞ የአፍሪካ ነክ ርዕሶች ነው ለአፍሪካ ሀገራት የጸረ ሽብር እንቅስቃሴ አጋር የነበሩ እንደ ፈረንሳይ ሀገራት የመሳሰሉ ምዕራባውያን አካባቢውን ጥለመውጣታቸው ሩሲያ ወታደራዊ ተሳትፏን በአፍሪካ ላይ እንድታጠናክር እያገዛት ነው ሲሉ ባለሙያዎች ተናገሩ ሩሲያ በአፍሪካ ያላትን ወታደራዊ ተጽዕኖ በተመለከተ በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር የሆኑት ዶክተር ሳሙኤል ተፈራንና የአለም አቀፍ ጉዳዮች ተንታኝ አቶ ብስራት ከፈለኝን አስማማው አነጋግሮ ተከታዩን አዘጋጅቷል ለረጅም ዓመታት ጽንፈኛ ሲሉ በሚጠሯቸው አክራሪ ታጣቂዎች ሲታመስ በቆየው የሳህል ቀጠና ባሉ አገራት የተካሄዱ ተደጋጋሚ መፈንቅለ መንግስቶችን ተከትሎ ወደ ሥልጣን የመጡት ወታደራዊ ጅንታዎች ከሩሲያ ጋር ያላቸውን ወዳጅነት ማጥበቅ ላይ አተኩረዋል። ይህ ደግሞ እስከ ወታደራዊ ትብብር ድረስ የዘለቀ ለመሆኑ ከወር በፊት ለመጀመሪያ ጊዜ የሩሲያ መከላከያ ሚኒስቴር ወደ ቡርኪና ፋሶ ወታደሮች መላኩን ያስታወቀበት እውነት ማሳያ ተደርጎ ይወሰዳል። በአዲስ አበባ ዩኒቨርሲቲ የአፍሪካና እስያ ጥናትና ምርምር ማዕከል ረዳት ፕሮፌሰር የሆኑት ዶክተር ሳሙኤል ተፈራ የእነዚህ ሀገራት የጸረ ሽብር አጋር የነበሩ የምራውያን ሀገራት ወታደሮች መውጣት ተከትሎ የሩሲያ ወታደራዊ ስምሪት ተሳትፎ በአካባቢው እየጨመረ መጥቷል ይላሉ። የፈረንሳይን መውጣት እግሩን ተከትሎ እዚህ አይነት ተመሳሳይ የሚመስሉ እንቅስቃሴዎች መደረጋቸው በጣም አሳሳቢ ነው። በሌላ መልኩ ደግሞ ራሽያ አንሰት ራሽያ መንግስት፣ በተለይ የዋግነር ግሩፕ መሪን ሞት ተከትሎ አፍሪካ ውስጥ ያለውን እንቅስቃሴ በደንብ በተጠናከረ መልኩ ወታደራዊ ፕሬዘንሱ በማድረግ አሁን ኒጀር ላይ እንደምናየው እንቅስቃሴዎችን ጀምሯል እና እነዚህ እንቅስቃሴዎች በቀላሉ የሚታዩ አይደለም። ምል የዋግነር ግሩፕን የሚመራ የነበረው ሌላው ሰው ከፑቲን ጋር ጸብ ውስጥ ገብቶ መጨረሻ ላይ ደግሞ ም ራሺያ አሸንፋ ውስጥ ላይ ራሺያ መንግስት በግሉ ቁጥጥር ስር ያደረገው ቢሆንም ከዛ ፓወር ትራንዚሽን ባሻገር መሬት ላይ ግን እነዚህ እንቅስቃሴዎች ቀጥለዋል። ሱዳን ውስጥ ላለው ረብሻ፣ ሴንትራል አፍሪካ ውስጥ ላለው ረብሻ ዋግነር ተቀጣሪ የጦር ሰራዊቶች ያላቸው ሚና ቀላል የሚባል አይደለም። ከጸጥታ ባለፈ ተለያዩ ሚነራሎች፣ ነዳጅ፣ ወርቅ የመሳሰሉ ንግዶች ውስጥም የሚሳተፉ ናቸው። በቀዝቃዛው ጦርነት ወቅት የቀድሞ ሶቪየት ኅብረት ኢትዮጵያን ጨምሮ ለአብዛኞቹ የአፍሪካ ሀገራት የጦር መሳሪያና የወታደራዊ ሥልጠናዎች ድጋፍ ታደርግ ነበር። ከጦርነቱ ማብቃት በኋላ ግን ይህ ሩሲያ ከአፍሪካ ሀገራት ጋር የነበራት ትብብር በዋናነት በጦር መሳሪያ ሽያጭ ላይ ያተኮረ እንደነበረም ባለሙያዎች ይናገራሉ። የዓለም አቀፍ ግንኙነት ጉዳዮች ተንታኝ የሆኑትና ለበርካታ ዓመታት ዓለም አቀፍ ዘገባዎችን ትንታኔ በመስራት የሚታወቁት አቶ ብስራት ከፈለኝ እንደሚሉት መፈንቅለ መንግሥት በተካሄደባቸው የሳል ቀጠና ሀገራት የቅርብ ጊዜ የሩሲያ ተሳትፎ ማየል ከጸረ ቅኝ ግዛት አስተሳሰብ ጋርም የተያያዘ ነው። ምክንያቱም ሩሲያ በአፍሪካም፣ በሌሎች ዓለማችን ክፍሎችም የቅኝ ግዛት ታሪክ ስለሌላት ከዛ አስተሳሰብ የወጣችና ለአፍሪካ የተሻለ እይታ ሊኖራት ይችላል የሚለው አመለካከት የበለጠ እየገነገነ ስለመጣ ራሽያም ይህንን አካባቢ ያሰበችበትም ያላሰበችበትም አጋጣሚ እየመጣ ሲመጣ ወታደራዊ አዛዦቹም እንዲህ አይነት ስሜት እያዳበሩ ሲመጡ አጋጣሚውን ተጠቀመችበት። ከዚህ በፊት እንደሚታውቁ ራሽያ ከሶቪየት ሕብረት መፈራረስም በኋላም ቢሆን በሶቪየት ሕብረት ዘመን ተጽዕኖ ባሳረፈችባቸው ሀገራት የበለጠ የውጭ ጉዳይ ፖሊሲዋን ታራምድ ነበረ። አሁን አሁን ግን ከቅርብ ጊዜያት ወዲህ ያው የዓለም ጂኦ ፖለቲካ በጣም እየተቀያየረ ኃይልን፣ ጉልበትን በየቦታው ማሳረፍ እየጨመረ ሲመጣ እነዚህ ሀገራት አፕሮች ማድረግ ወይም ከነሱ ጋር አብሮ መስራት እነሱም ሀገራቱም እንዲህ አይነት ነገር ፍላጎት እንዲያሳዩ አድርገዋል። ለምሳሌ በቅርቡ የቻድ መሪ ወደ ሞስኮ ሄደው ጉብኝት አድርገዋል። እና እንደውም ከሺ ዘጠኝ መቶ ስልሳ ሶስት እንደ አውሮፓውያን አቆጣጠር በኋላ ለመጀመሪያ ጊዜ ነው የቻድ መሪ ሞስኮ ሲሄድ፣ ስልጣን ላይ ያለ መሪ ሞስኮ ሲሄድ እና አዳዲስ የሆኑ ግንኙነቶችን ማዳበር አዳዲስ የሆኑ አሰራሮችን ማዳበር እያመጣች ነው። አሁን እንደውም ዋግነር የሚባለውን ቡድን ከመስራቹ የቭጌኒ ፕሪጎዥን ጥልፈት በኋላ በአዲስ መልክ አፍሪካ ኮር የሚል አንድ የአፍሪካ ኃይል ፈጥራ አሁን ደግሞ በስፋት እየተንቀሳቀሰች ትገኛለች እና የተፈጠረውን ክፍተት ራሽያ እንድትገባበት ምክንያት የሆነ ይመስላል። የውጭ ግንኙነት ምክር ቤት ወይም ካውንስል ኦን ፎሬን ሬሌሽንስ የተሰኘው የአሜሪካ ገለልተኛ የሊቃን ተቋም ያወጣው መረጃም የዋግነር ወታደራዊ ኃይሎች ከዓመት በፊት በ13 የአፍሪካ ሀገራት ተሰማርተው እንደሚገኙ ያሳያል። በተጨማሪነት በቅርቡ የአፍሪካ የሰላም ጓደ በሚል ስያሜ ወደ ቡርኪና ፋሶ መቶ ወታደሮች መላኩን የገለጸው የሩሲያ መከላከያ ሚኒስቴር በቀጣይም በሌሎች ሀገራትም ተመሳሳይ ወታደራዊ ድጋፍና ትብብሮች እንደሚያደርግ አስታውቋል። ይህን አገራቱ ከሩሲያ ጋር የጀመሩት ወታደራዊ ትብብር ምዕራባውያን አገራት ጋር ካለ ጊዜያዊ ልዩነቶች የመለጨ እንጂ እስትራቴጂካዊ አይደለም ሲሉ የሚተቹ ዶክተር ሳሙኤል የሀያላን አገራት ሽኩቻን በማናር አፍሪካንም የፉክክር መካከል ሊያደርጋት ይችላል ሲሉ ስጋታቸውን ያመለክታሉ። ፈረንሳይን ጣልቃ ገብነት በሀገራቸው ላይ የኮሎኒያል የግዛት ፕሮጀክቱን ማስቀጠል ኤክስቴንድ ማድረግ ነው፣ ሀገራችን፣ ህዝባችን ተጎድተዋል ብሎ ከዛ ራሱን ነጻ ለማውጣት የሚነሳ ማንኛው ወታደራዊ ሲቪል ሀይል እና የመንግስት ስልጣን የሚቆናጠጥ ቡድን ወይም የፖለቲክል ፓርቲ ሌሎች እነዛን ሀይሎች የሚቃወሙ ሰዎችን ድጋፍ በማግኘት ስም መልሶ ወደዛ ስፔስ የሚያመጣ ከሆነ ያንን የሚፈቅድ የግዛት ውስጥ እንዲገቡ የሚፈቅድ ከሆነና ሌላ ያን መሰል ትብብር የሚያደርግ ከሆነ ነጻነቱ በጣም የታሰበበትና ግብም የሚመታ ነው ብዬ አላስብም። ነገር ግን እንደምታውቁ ምዕራቡ ዓለም የአውሮፓ ህብረትና አሜሪካን በተለይ ማንሳት እንችላለን። ከዛ በኋላ ደግሞ ራሽያ ጋር ያላቸውን ከሩሲያ ጋር ያላቸውን ደግሞ ግጭት እና ፍጭት ደግሞ በደንብ እናያለን እና አፍሪካ አሁን ዝም ብለን ስናየው በጥቅሉ በፀጥታው ምክር ቤት ውስጥ የሚደረጉ የሀሳብ ፍጭቶቻቸውን ኤክስቴንድ አድርገው በጡንቻም በሀሳብም የሚገጥሙባት መሬት ወይም ስፔስ የሆነች ነው ማለት እንችላለን የእኛኑ የምስራቅ አፍሪካን የአፍሪካ ቀንድን ያለበትን የጦር ሰፈሮች መስፋፋት፣ አሁን ደግሞ ምዕራቡን የፈረንሳይን መውጣት እግር ተከተሎ ጤነኛ የሚባል አካሄድ ነው ብዬ አላስብም። ግን እንደ የፖለቲካ አጋርነትን ወታደራዊ ደህንነት ዙሪያ እንደሚደረጉ አጋርነቶች ደግሞ እንደዚህ አይነት ግንኙነቶች እና ወዳጅነቶች አይኑሩም ማለት አንችልም። ባላንስም በተወሰነ መልኩ የማድረግ ነገር ምዕራቡን ተጽዕኖ በራሽያ ወደዚህ ስፔስ መምጣት ባላንስ የማድረግ አይነት ነገር ይታያል። አይሁን ብለንም የምንለውም አይደለም፣ ግን በዘለቄታው ግን ይህንን ራሽያን ለሚጋብዘውም ለአህጉሪቱ ፀጥታና ደህንነት ስጋትን ከማቅለል አንጻር የሚሰሩ ስራዎችን የውጭ ጣልቃ ገብነቶች በእጅጉ ይጎዳሉ የሚል እምነት አለ። አብዛኞቹ መፈንቅለ መንግስት የተካሄደባቸው ሀገራት ማዕከላዊ መንግስቶቻቸው የተዳከመ ነው የሚሉት አቶ ብስራት ከፈላይ በበኩላቸውም ሩሲያን ጨምሮ የውጭ ኃይሎች በመጋበዝ ውስጣዊ ችግሮቻቸውን ለመፍታት የሚያደርጉ ጥረት ዘላቂ ሰላም ማምጣት የሚያስችል እንዳልሆነም ይገልጻሉ። አጠቃላይ ፖለቲካዊ ችግር የፈጠረው አለመረጋጋት ስለሆነ በሁለት ሀያላን መካከል የሚደረግ ፉክክር ችግሩን ይፈተዋል ተብሎ አይታሰብም። ምክንያቱም መሰረቱ የፖለቲካ አለመረጋጋት ነው። ያ የፖለቲካ አለመረጋጋት፣ የተበላሸ ፖለቲካ ጦርነት ይወልዳል እንደሚባለው ብዛ ስለሆነ ምንጩ ያንን ነገር ለማስተካከል የሀያላን ፉክክር አይደለም መፍትሄ የሚሆነው ጠንካራ ማዕከላዊ እና እነዚህ ግዛቶችን የሚያስተዳድሩ በየደረጃው ያሉ መንግስታት የተሻለ አቅም እንዲኖራቸው ማድረግ ነው የሚሆነው። ምክንያቱም ዚህ የጸጥታ ክፍተት ወይም ሴኩሪቲ ቫክዩም ስለተፈጠረ ነው እንዲህ አይነት ችግር ውስጥ የተገባው። ግን ዞሮ ዞሮ ምንድነው፣ በእነዚህ ሀገራት ውስጥ የሀያላኑ ፉክክር እያደገ እያደገ ነው የሚመጣው። ምክንያቱም አሁን ክፍተት አለ ተብሎ ራሽያ ስትገባ፣ የራሽያ መግባት ደግሞ የበለጠ የምዕራቡ ኃይል በሌሎች ጎረቤት ሀገሮች የሚሆን በአካባቢው ወታደሮቻቸውን እንዲያሰፍሩ ተጨማሪ ገፊ ምክንያት ይሆናል። አሜሪካ በተደጋጋሚ ባወጣቻቸው መግለጫዎች ቀደም ሲል የዋግነር ታጣቂዎች በአፍሪካ ባሉ አለመረጋጋቶች ውስጥ ተሳትፎ እንዳላቸው በማንሳት ስትወቅስ ቆይታለች። የዓለም አቀፍ ጉዳዮች ተንታኙ ብስራት ከፈለኝ እንደሚለው የአፍሪካ ሀገራት ወቅታዊ የፖለቲካ ቀውስ ለመፍታት ሩሲያን ጨምሮ የሌሎች የውጭ ሀገራት ጣልቃ ገብነትን ከመሻት ይልቅ ችግሮቻቸውን በዘላቂነት ለመፍታት ጥረት ማድረግ ላይ ማተኮር ይኖርባቸዋል። የተለያዩ ቡድኖች የሚወከሉበት መንግስት እንዲኖር በጎሳ ወይም ደግሞ በሃይማኖትም መገለል እንዳይኖርና በሁሉም ምክንያቱም በመሀልም ያለው የአፍሪካ ሰው የሚወከልባቸው መንግስታትን ስርዓትን እንዲሁም ተቋማትን መገንባት የግድ ነው የሚለው ምክንያቱም አልተወከልኩም ወይም እንዲህ አይነት የመከፋት ስሜት አለኝ የሚሉ ቡድኖች ወደ በረሃ በወጡ ቁጥር ወይም ወደ ጫካ በገቡ ቁጥር፣ የማዕከላዊ መንግስቱም እየተዳከመ ተጨማሪ የጣልቃ ገብነት የሚፈጠርበትም ሁኔታ እየተፈጠረ ነው የሚሄደው እና የአፍሪካ የውስጥ ፖለቲካ የውስጥ መረጋጋት ሁሉንም ነገር ለመፍታት መንስኤ ወይም መነሻ ይሆናል የሚል እምነት አለ። ከሰሞኑ አሜሪካ በሳል ቀጠናዎች የሚካሄደውን የጸረ ሽብር ተልእኮ የምታግዝበት የኒጀር ወታደራዊ እንቅስቃሴዋን በተመለከተ የተደረገው ስምምነት ማቋረጡን የኒጀር ወታደራዊ አገዛዝ አስታውቋል። አሁንም ወታደሮቿ በዚያው እንደሚገኙ ገልጻ ያስተባበለችው አሜሪካ በበኩሏ ሀገሪቱ ከሩሲያና ኢራን ጋር የፈጠረችው ትብብር እንዳሳሰባት አስታውቃለች። ልክ እንደ ኒጀር ሁሉ በመፈንቅለ መንግስት ወታደሮች ወደ ስልጣን የመጡባቸው የምዕራብ አፍሪካ ሀገራት ግን የቀደመ የምዕራባውያን ሀገራት ወዳጅነታቸውን እያፈረሱ ከሩሲያ ጋር አዲስ ወዳጅነታቸውን ማጥበቅን ይዘዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈው ዝግጅታችን አሁንም እንደቀጠለ ነው። እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። ኢትዮጵያ በአስራ ሶስተኛ የአፍሪካ ጨዋታዎች ስምንተኛ ደረጃን ይዛ አጠናቃለች። ዩናይትድ ስቴትስ ሜክሲኮን በመርታት ለሶስተኛ ተከታታይ ጊዜ የኮንካፍ ኔሽንስ ሊግ ዋንጫን አንስቷል። ብራዚላዊው ስመጥር የእግር ኳስ ተጫዋች ሮቢንሆ ዘጠኝ ዓመት ተፈርዶበት ታሰረ። በፒዮንግያንግ ነገ ሊደረግ የነበረው የሰሜን ኮሪያ እና የጃፓን የማጣሪያ ጨዋታ በፊፋ ተዘረዘ። እነዚህና ሌሎች የስፖርት መረጃዎችን ያካተተው ሳምንታዊ የስፖርት ዝግጅታችን ተከታዩ ነው። ኬኔዲ አባተ እንደሚከተለው አዘጋጅቶታል። በጋና ሲካሄድ የነበረው አስራ ሶስተኛው የአፍሪካ ጨዋታዎች ውድድር ቅዳሜ ዕለት ፍጻሜውን አግኝቷል። በውድድሩ ላይ በዘጠኝ የስፖርት አይነቶች የተሳተፈችው ኢትዮጵያ ስምንተኛ ደረጃን ይዛ አጠናቃለች። በተለያዩ የአትሌቲክስ ዘርፎች አርባ ሰባት ወንድና አርባ ሴት በድምሩ ሰማኒያ ሰባት አትሌቶችን ያሳተፈችው ኢትዮጵያ በተለያዩ ርቀቶች ሰባት ወርቅ፣ ሰባት ብርና አራት ነሐስ በድምሩ 18 ሜዳሊያዎችን አግኝታለች። በቦክስ ውድድር ደግሞ በሴቶች 52 ኪሎ በቤተልሔም ገዛኸኝና በ66 ኪሎ በቤተልሔም ወልዴ የወርቅ ሜዳሊያ፣ በወንዶች 75 ኪሎ ደግሞ በነቃ ተመስገን የነሐስ ሜዳሊያ ተገኝቷል። ኢትዮጵያ በአጠቃላይ በዚህ ውድድር ላይ 9 ወርቅ፣ 8 ብርና 5 ነሐስ በድምሩ 22 ሜዳሊያዎችን በማግኘት ስምንተኛ ሆና አጠናቃለች። አስራ ሶስተኛውን የአፍሪካ ጨዋታዎች በበላይነት ያጠናቀቀችው ግብፅ ስትሆን አንድ መቶ ሁለት የወርቅ ሜዳሊያዎችን ጨምሮ በአጠቃላይ አንድ መቶ ዘጠና አንድ ሜዳሊያዎችን ጠቅልላ ወስዳለች። ናይጄሪያና ደቡብ አፍሪካ በቅደም ተከተል ሁለተኛና ሶስተኛ የወጡ ሀገራት ናቸው። በአስራ ሶስተኛው የአፍሪካ ጨዋታዎች ላይ ከ ሀምሳ አራት የአህጉሪቱ ሀገራት አምስት ሺህ የሚጠጉ አትሌቶች በ29 የስፖርት አይነቶች ተወዳድረዋል። የአፍሪካ ጨዋታዎች ውድድር ከዓለም የኦሎምፒክ ጨዋታዎች አስቀድሞ በየአራት ዓመቱ የሚካሄድ አህጉራዊ ውድድር ነው። በአርሊንግተን ቴክሳስ ትናንት ምሽት በተካሄደው የሰሜን መካከለኛው አሜሪካና የካሪቢያን እግር ኳስ ኮንፌዴሬሽን ኮንካካፍ የኔሽንስ ሊግ የፍጻሜ ጨዋታ የዩናይትድ ስቴትስ የወንዶች ብሔራዊ ቡድን ሜክሲኮን ሁለት ለዜሮ በማሸነፍ ዋንጫውን አንስቷል። በታይለር አዳምስና ጂዮ ሬና ግቦች ነው ዩናይትድ ስቴትስ ዋነኛ አህጉራዊ ተቀናቃኟን በመርታት ለሶስተኛ ተከታታይ ጊዜ የኮንካካፍ ኔሽንስ ሊግ ዋንጫን ያነሳቸው የማሸነፊያ ግቦቹን አዳምስ በ አርባ አምስተኛው ደቂ ቂቃ ላይ ሲያስቆጥር ሬና በ63ኛው ደቂቃ አስቆጥሯል። ዩናይትድ ስቴትስ በ2021 የመጀመሪያውን የኔሽንስ ሊግ ዋንጫ ሜክሲኮን በማሸነፍ ሁለተኛውን ደግሞ በ2023 ካናዳን በማሸነፍ አንስታለች። ሶስተኛ ተከታታይ ዋንጫዋን ባሳካችበት የትናንቱ የፍጻሜ ጨዋታ ላይ የሜክሲኮ ደጋፊዎች ግብረ ሰዶማውያንን የሚያወግዝ ዝማሬ በማሰማታቸው ምክንያት ጨዋታው ሁለት ጊዜ ተቋርጦ እንደነበር የአሶሽትድ ፕሬስ ዘገባ ያመለክታል። የሰሜን መካከለኛው አሜሪካና የካሪቢያን እግር ኳስ አስተዳዳሪው አካል ኮንካካፍ አድሏ ህዝባዊ ዝማሬውን በማውገዝ መግለጫ አውጥቷል። በዝማሬው ተሳትፈዋል የተባሉ በርካታ ደጋፊዎች ከሜዳ እንዲወጡ መደረጉም በዘገባው ተገልጿል። ከዝነኛ እግር ኳስ ተጫዋቾች አንዱ የሆነው ብራዚላዊው ሮቢኒዮ በአስገድዶ መድፈር የተፈረደበትን የ9 ዓመት እስራት ባለፈው ሳምንት ጀምሯል። እንደ አውሮፓውያን አቆጣጠር በ2017 የጣሊያን ሚላን ፍርድ ቤት ሮቢኒዮና ሌሎች አምስት ብራዚላውያን የ22 ዓመቷን አልባንያዊት ሴት በምሽት ክበብ ውስጥ ከሰከረች በኋላ በቡድን በመድፈር ወንጀል ጥፋተኛ ብሏቸዋል። ብራዚል ዜጎቿን ለውጭ አገር አሳልፋ የማትሰጥ በመሆኑ የቀድሞው የብሔራዊ ቡድን የማንቸስተር ሲቲ የሪያል ማድሪድ እና የኤሲ ሚላን ተጫዋች የእስር ቅጣቱን በሀገሩ እንዲወጣ የብራዚል ዳኞች ረቡዕ ዕለት ወስነዋል። የጣሊያኑ ፍርድ ቤትም ሮቢኒዮ በትውልድ ሀገሩ እንዲታሰር በዘጠኝ ለሁለት ድምፅ ወስነዋል። ይህን ተከትሎ የብራዚል ፖሊስ ተጫዋቹን ሐሙስ ዕለት በቁጥጥር ስር ማዋሉን ሮይተርስ ዘግቧል። ሮቢኒዮ በአውሮፓውያኑ ጥር 2013 ሚላን ውስጥ የ22 ዓመቷን አልባንያዊት ሴት በቡድን አስገድዶ መድፈር ላይ ተሳትፏል የሚለውን ክስ ውድቅ አድርጓል። ድርጊቱን በስምምነት መፈጸሙን በመግለጽ እስካሁንም ወንጀለኛ አይደለሁም በማለት ላይ መሆኑን ሮይተርስ ዘግቧል። ጠበቃው ሆዜ አልክሚን ይግባኝ በመጠየቅ ደንበኛቸውን ከእስር ቤት ለማስወጣት እንደሚሰሩ ለጋዜጠኞች ተናግረዋል። ለሀገሩ 100 ጨዋታዎችን ያደረገው የ40 ዓመቱ ሮቢኖ ወንጀሉ በተፈጸመበት ወቅት ለጣሊያኑ ኤሲ ሚላን እየተጫወተ ነበር። ፊፋ በነገው ዕለት ማክሰኞ በፒዮንግያንግ ሊደረግ የነበረውን የሰሜን ኮሪያና የጃፓን የዓለም ዋንጫ ማጣሪያ ጨዋታ ሰርዟል። የዓለም እግር ኳስ አስተዳዳሪው አካል ፊፋ ቅዳሜ ዕለት በሰጠው መግለጫ የማጣሪያው ጨዋታ እንዳይካሄድ እንዲሁም ለሌላ ጊዜ እንዳይተላለፍ ወስኗል ሲል አሶሼትድ ፕሬስ ዘግቧል። ለዚህም ምክንያቱ ጨዋታውን በዋና ከተማዋ ፒዮንግያንግ አላስተናግድም ያለችው ሰሜን ኮሪያ ሌላ አማራጭ ቦታም ማዘጋጀት ስላልቻለች ነው። ፊፋ ጨዋታውን ለሌላ ጊዜ ለማራዘም የሚችል በት አማራጭ በጊዜ መቁጠሪያው ላይ እንደሌለውም አስታውቋል። የተፈጠረው ጉዳይ ወደ ዲሲፕሊን ኮሚቴ ይመራል ያለው ፊፋ ሰሜን ኮሪያ የሶስት ለዜሮ የፎርፌ ሽንፈት ቅጣት እንደሚጣልባት ጠቁሟል። ጃፓን ባለፈው ሐሙስ በቶኪዮ በተካሄደው የመጀመሪያ ዙር ጨዋታ ሰሜን ኮሪያን አንድ ለዜሮ አሸንፋለች። በእስያ የዓለም ዋንጫ ማጣሪያ በምድብ ሁለት ተደልድላ በመሳተፍ ላይ የምትገኘው ሰሜን ኮሪያ እስካሁን ከሜዳዋ ውጭ ካደረገቻቸው ሶስት ጨዋታዎች ውስጥ አንዱን አሸንፋለች። ሀገሪቱ ለ1966 እና 2010 የዓለም ዋንጫዎች አልፋ እንደነበር ዘገባው አስታውሷል። ሰሜን ኮሪያ ጃፓንን በሀገሯ ዋና ከተማ ማስተናገድ ያልቻለችው በምን ምክንያት እንደሆነ አለመግለጿን የእስያ እግር ኳስ ኮንፌዴሬሽን አስታውቋል። ሰሜን ኮሪያ ለጃፓን ጥላቻ አላት በማለት ለነገ ተይዞ በነበረው ጨዋታ ላይ ለመታደም ደጋፊዎች ወደ ሀገሪቱ እንዳይሄዱ የጃፓን መንግስት በውጭ ጉዳይ መስሪያ ቤቱ በኩል አስጠንቅቆ ነበር። የዛሬ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ከስፖርት ወሬ ሳንወጣ በደቡብ አፍሪካ በወንዶች ብቻ ይዘወተር የነበረው የስኬትቦርድ ስፖርት አሁን ደግሞ በልጃገረዶችም የሚዘወተር ተወዳጅ ስፖርት ሆኗል። የአሜሪካ ድምፁ ዛሄር ካሲም ከጆሀንስበርግ ያደረሰንን ዘገባ የደንገረመው ታቀርበዋለች። የመንሸራርተቻ ቦርዶች የጭንቅላት ቁር፣ እንዲሁም የጉልበት መደገፊያዎች እነዚህን ቁርጠኛ ሴቶች ያግዟችኋል። ይህ የስፖርታዊ ጨዋታ አንዳንዴ ተመራጭ ባይሆንም ነገር ግን በእነዚህ ልጃገረዶች ዘንድ ተወዳጅ ነው። ገርልስ ስኬት በሻርንቲ ጄኮብስ አማካኝነት ከአስር ዓመት በፊት በጆሃንስበርግ የተጀመረ እንቅስቃሴ ነው። ሻርንቲ በአካባቢው የነበረችው ስኬት ቦርድ ስፖርተኛ እሷ ብቻ መሆኗን በመገንዘቧ ነው የከፈተችው። ሻርንቲ ለውጥ ለማምጣት ቁርጣ ነበር የተነሳችው። አሁን ላይ ታዲያ በስዌቶና እጅግ ዝቅተኛ የኑሮ ደረጃ ያላቸው ማህበረሰቦች ባሉበት ከሀያ ሳንድስ በተሰኘው ስፍራ ጭምር ሶስት ነጻ የስልጠና መርሃ ግብሮችን ትሰጣለች። ለእነሱ የሚሆን የስኬት ፓርክ ማግኘትና የስኬት መርሃ ግብር ማዘጋጀት ለኔ እጹብ የሆነ አጋጣሚ ነው ምክንያቱም ስኬቲንግ ለልጆች ሕይወት ትምህርቶችን በማስተማር ያግዛቸዋል ብዬ ስለማምን ነው። በራስ መተማመን ወድቆ መነሳትና ደጋግሞ መሞከርን እንዲሁም ራስን መግለጽ ሻንቲ በተማሪዎቿ ላይ ለማስረጽ የምትሰራቸው ሴቶች ናቸው። የ17 ዓመቷ ማያ ማሻባ ስልጠናውን ከጀመረች ገና ሶስት ወሯ ቢሆንም ድፍረቱን ግን አዳብራለች። በጣም ደስ ብሎኛል። በጣም ያዝናናል። ሰዎች ሲያደርጉት ማየት ያስፈራል፣ ነገር ግን አንድ የራስ ስትሞክረው ሞክረው በጣም ነው ደስ የሚለው። ማያ በጎዳና ስኬትቦርድ ፈርቀዳጅ የሆነችውን ባዮፔሎ አውሄም ተምሳሌቷ ታደርጋታለች። ባዮፔሎ ሀገሯ ደቡብ አፍሪካን ወክላ በጎርጎሮ ሲያኑ 2021 በቶኪዮ ኦሎምፒክ ላይ ተሳትፋለች። ባዮፔሎ ያኔ 15 ዓመቷ የነበረች ሲሆን እንዳለመታደል ሆኖ በደረሰባት ጉዳት ከውድድሩ ተገልላለች። ይሁን እንጂ በስፍራ መገኘቷ በራሱ ትልቅ ሚና ነበረው። ባዮፔሎ ስኬትቦርድን ከወንድሟ በማየት ነው የጀመረችው። ወንድሟና ጓደኞቹ ሲለማመዱ ተደብቃ ታየ የነበረችው ባዮፔሎ በኋላ ላይ ከሱ እየተዋሰች መለማመድ ጀመረች። ባዮፔሎ አሁን ላይ ልጃገረዶች ስኬት ቦርድን ለመለማመድ ከወንድሞቻቸው አይደበቁም ትላለች። አሁን ላይ የሴት ስኬትቦርድ ተጫዋቾች ቁጥር በፍጥነት እየጨመረ በመሄዱ ምንም አይነት ምርጫ እንደሌላቸው ነው የሚሰማኝ። በጣም እየተለመደ ሄዷል። እንደውም አንዳንዶቹ ሴት ተወዳዳሪዎቻችን ከወንዶች እኩልና ተቀራራቢ የሆነ አቋም ላይ ናቸው ያሉት። ስለዚህ ከመቀበል በስተቀር ብዙም ማድረግ የሚችሉት ነገር የለም። ባሪ ፔሎ ዘንድሮ በፓሪስ በሚደረገው ኦሎምፒክ ውድድር ላይ ለመሳተፍ እና ለማሸነፍ እየጣረች ነው። እሷን የሚያስደስታትን ነገር ለራሷ እያደረገች ስፖርታዊ አቅሟን በመጠቀም ደግሞ ልጃገረዶችን ወደ ስኬትቦርድ ስፖርት መጋበዝ ትሻለች። ለዛሄር ካሲን ዘገባ ኤደን ገረመው ከዋሽንግተን ዲሲ የተከበራችሁ አድማጮችና ተመልካቾቻችን ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ በማቀናበር አብሮን ከቆየው ንጉሱ ታምሬ የፕሮግራሙ ዋና አዘጋጅ ጽዮን ግርማ እንዲሁም መሰናዶዎችን በማዘጋጀት አብረውን ካመሹ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነኝ በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ ገጻችን አት ቪኦኤ አምሃሪክ በኤክስ ወይም በቀድሞ መጠሪያው በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። የዋትሳፕ ቁጥራችን 2022513505 ነው። ድምጻችሁን ቀርጻችሁ መልእክት አስቀምጡልን ይደርሰናል። ነገ በሌሎች ዝግጅቶች እንገናኛለን። ሰላም ደናደሩ።